መዝናኛ ሳይሆን ታሪካችን የሺህ ዓመታት ነው። የአንድነቱ ላችን ህብረታችን። ድምፃዊ፣ የግጥምና ዜማ ደራሲ እንዲሁም የሙዚቃ አቀናባሪ አንጋፋው አርቲስት አያሌው መስፍን በሃምሳዎቹ ዓመታት መጨረሻ ጋሽ ጥላሁንን፣ አለማየው ሸቴንና ታምራት ሞላን የመሳሰሉ እንቁዎች ሰምቼ ከሙዚቃ ፍቅር ያዘኝ ያለን አንጋፋው አርቲስት አያሌው መስፍን ስለ አገር ፍቅር፣ ስለ ፍትህ፣ ስለ አንድነት አዜሟል ገጥሟልም። በተለይ በሙዚቃዎቹ ከኢትዮጵያ ጦር ሰራዊት ጋር በጋራ የአገር ድንበርን ማስከበሩ ይነገርለታል። በደረሳቸው ግጥሞችም በርካታ ከያንያን ተወዳጅ ዜማቸውን ለአድማጮች ጆሮ አድርሰው ታዋቂ ሆነዋል። ከሁሉ ከሁሉ የአዲስ አበባ ፍቅረኛሞች ቀጠሯቸው አያሌው መስፍን ሙዚቃ ቤት ጋር እንደነበር የሚያስታውስ ያስታውሰዋል ሱ ብቻ እንዲህ እንዳሆኑ የእጀታ ስልክ ኖሮ የኢንተርኔት አገልግሎት ከሞላ ጎደል ተስፋፍቶ ሜሴጅ አድርግልኝ አድርግልኝ በማይባልበት በዚያ ዘመን ከክፍለ ሀገር የመጡ ኢትዮጵያውያን አያሌው ሙዚቃ ቤት መገናኛቸው ነበር። የመዲናዋ ወጣቶችም ቢሆኑ አያሌው ሙዚቃ ቤት በራፍ ግራና ቀኝ ከቆመው ነጎድጓድ ድምፅን ከሚተፋው የድምፅ ማጉያ በተለይ አዲስ ሙዚቃ ተለቀቀ ከተባለ አካባቢው ላይ ቆም ብለው ማድመጫቸው ነበር ሙዚቃን የሆነ ሆነና አንጋፋው ሙዚቀኛ እያሌው መስፍን የት ይሆን? የሙዚቃውን መድረክ ተወው እንዴ? ሙዚቃ ቤት ውስጥ እግዚአብሔር ይመስገን። እርግጥ ህዝቡ ረሶኛል ብዬ ማለት አልችልም፣ ግን ብዙ እንደደከምኩትና ብዙ እንደሰራሁት አላስታወሰኝም። ወገኔ ለማንኛውም ግን እኔ እግዚአብሔር ይመስገን አለሁኝ። የምኖረው እዚሁ ሰሜን አሜሪካ ዴንቨር ኮሎራዶ ከተማ ነው። አለሁ። እግዚአብሔር ይመስ እንደው ጠፋ ስልህ ከመድረኩም ነው። እንደው የትም ቦታ ሆነ መድረኩ ላይ ብትሆን እናገኘህ ነበር። ትክክል ነሽ። አንደኛ ሙዚቃ ሰው፣ የኪነ ጥበብ ሰው ከሀገሩ ከወጣ ከባህር የወጣ አሳ ማለት ነው። አስቸጋሪ ነው በጣም። እኔም ደግሞ ያለሁበት ሀገር እዚህ ኮሎራዶ ከተማ የኪነ ጥበቡ ሰው እዚህ ስለሌለ ዋሽንግተን ነው በሙሉ ተሰባስቡ ተሰብስቦ ያለውና ብዙ ጊዜም እርግጥ ነው ከህብረተሰቡ ከመድረኩ ጠፍቻለሁ ባልልም ጠፍቻለሁ። ጋሽ አያሌው እንግዲህ የመጀመሪያ ሙዚቃህን ያሳተምከው በአስራ ዘጠኝ ሀምሳ ዘጠኝ ዓመተ ምህረት ነው ተብሏል። ትክክል ነው ሀምሳ ዘጠኝ ዓመተ ምህረት ነሐሴ አስራ ስድስት ትክክል። እና እንግዲህ የወጡት ዘፈኖቼ የትኞቹ ነበሩ? ዘፈኖቼ የወጡት ወልደ ሳደግሺኝ፣ እናቴ ናፈግሺኝ፣ ልጠይቅሽ ልምጣ ይቅርታ፣ ይሄን ይመስላል። እንደገና ጓላስመራይ የጅሽን አትጪ ርቄ ሄጃለሁ። በተለይ ደግሞ የኢትዮጵያን ሰራዊት ያንን ገናና ያንን ኩሩ በኮሪያ በኮንጎ ታሪክ የሰራ የኢትዮጵያ ሰራዊትን የሚመለከት የኢትዮጵያ ወታደር የሚል እነኝህን የመሳሰሉ ናቸው። በጣም ወደ አስራ ስድስት ሙዚቃዎች ናቸው። በዛ መሰረት ነው እንግዲህ የመጀመሪያ ስራዎች። በእርግጥ ነው ስለ ኢትዮጵያ ጦር ሰራዊት እንዳዜምክ አውቃለሁ። ከዚህ በተጨማሪ መብትን፣ አገርን በተመለከተም ብዙ እንዳዜምክ ነው የሚነገርልህ። በእርግጥ ብዙ ብዙ ብዙ ስራዎች ሰርቻለሁ። በተለይ ደግሞ በተለይ እናት ሀገራችን ኢትዮጵያ በሰማንያ ሶስት ዓመተ ምህረት አደጋ በወደቀችበት ጊዜ የኢትዮጵያ ሰንደቅ አላማ ጨርቅ ነው በተባለበት ጊዜ ኢትዮጵያን ለመከፋፈል የመጡትን በጭራሽ አንድ ናት ኢትዮጵያ። ዛሬም ሆነ ጥንትም ታሪክ አይሸጥም፣ አትቆራረጥም በማለት በየመድረኩ ከፍተኛ የሆነ ስራ ሰርቻለሁ እስከ ሺህ ዘጠኝ መቶ አገር ለቅቄ እስከወጣ እስከ ዘጠና አንድ አመተ ምህረት ድረስ የሚያሳዝነኝው ምስክር የለም። በጣም ያሳዝናል። በጣም ያሳዝናል። ለምንድን ነው ግን ምስክርስ የጠፋው? ምስክር የጠፋው አንደኛ የአድማጩን ፕሮግራም የያዙት የጋዜጣ፣ የሬዲዮ ሰዎች በትክክለኛው መንገድ ይህንን ለማብሰር ሳይሆን በነሱ በሚፈልጉት ሰዎች ብቻ ስለተያዘ ነው። በሁለተኛ ደረጃ ራሱ ሕዝባችን የታሪኩ ሰዎችን ከፊቱ እስካሉ ድረስ ብቻ ነው እንጂ ከራቁ ራቀ። የብዙ ሰዎች ህይወትም በእንደዚህ አይነት ተመሰቃቅሎ ብዙ ለሀገር የሰሩ ሰዎች አስተዋሻተው አንገታቸውን ደፍተው ይኖራሉ። እኔ እንኳ እግዚአብሔር ይመስገን። መቼም ወደ አዲስ አበባ ደግሞ ልወሰድህ ቆንጆ መፍለቂያ ነች ብለሃል፣ በሙዚቃ በኪነ ጥበቡ ተናግረህባታል። አዲስ አበባ እውነት ለመናገር አሁን የሚሰማው ቱማታ፣ ግርግር የሚያሳፍር ነው። አዲስ አበባ የሁላችን ጌጥ፣ የሁላችን መኖሪያ የሁላችን ክብር የከሌ የማትባል የሰማንያ ብሔር ብሔረሰቦች ቅምር፣ እናት አባቶቻችን፣ አያት ቅድመ አያቶቻችን ያስቀመጡልን የአንድነታችን መጠሪያ የኢትዮጵያዊነታችን ክብር። ስለ አዲስ አበባ ስናገር ቃላት ያጥረኛል። አሸብርቃለች፣ ቃለች፣ አምራት፣ ውባ፣ የኛዋ ገነት አዲስ አበባ፣ አዲስ አበባ አበባ አበባ አበባ ከሚወጡት ወደፊት ስራዎች ይህን ይመስላል። ስለ አዲስ አበባ ጋሻ እያሌው ይመስለኛል። በኢትዮጵያውያን ዘንድ በጣም ታዋቂነትን ያተረፈው ቻለው ሆዴ ሙዚቃ አለህ፣ እንደገና ደግሞ ውዷ ባለቤት የልጆች እናት የሚለው ሌላው ነው። እስኪ ስለ ቻለው ሆዴ ሙዚቃ አጫውተኝ ትንሽም አንጎራጉረልኝ። ቻለ ሆዴ የብዙ ዘመን የኢትዮጵያ መዝሙር ነው ቻለሆዴ ከተዘፈነ ሺ ዘጠኝ መቶ ስልሳ ሁለት ዓመተ ምረት ነው ያወጣሁት። ወደ ሀምሳ ዓመት በላይ ለኢትዮጵያ መዝሙር ሆኖ ዘልቋል። የኢትዮጵያን ሕዝብ አገልግሏል። ማንነታችንን አብስሯል። እንዳሻሽ ተራመጅ፣ ግድ የለም፣ ግድ የለም፣ ቀን እስኪያልፍ ያለፋል፣ ሰው እንዳይሆን የለም። በአንቺ መቃጠሌን መንገብገቤን ትቸው፣ የእድሜ ድሃ ያርገኝ ይሄም አልፎ አይቼው። አዎ እና ቻለሆዴ የብዙ ሰዎች እንጉርጉሮ ነው የብዙ የተበደሉ የብዙ የተጨቆኑ የብዙ የተገፉ የብዙ የታሰሩ የብዙ የተሰደዱ ህዝቦች መዝሙር ነው። በሺ ዘጠኝ መቶ ስልሳ ሁለት ዓመተ ምህረት ለአዲስ ዓመት ለዘመን መለወጫ፣ በዛን ጊዜ ስለ ዘር ስለ ሃይማኖት ምንም በሌለበት ጊዜ አንድ ነው ደማችን የሚል ሙዚቃ አዘጋጅቻለሁ። ይህም እስኪ እንመካከር እርስ በራሳችን ዘር መለየት ይቅር አንድ ነው ደማችን ይሄና አማራ ነው ይሄኛው ትግሬ ነው፣ ይሄ ጉራጌ ነው፣ ይሄ ሶማሌ ነው፣ ይሄኛው አፋር ነው፣ ይሄኛው ኦሮሞ ማለቱን ትተን የኢትዮጵያ ልጆች በአንድ ተባብረን ታጥቀን እንጠብቃት ሀገራችንን ለውጭ መንግስታት ለጠላቶቻችን ሁነን በር መግቢያ በገዛ ሀገራችን እንዳንወድቅ ትቢያ ይላል። ስለዚህ ብዙ የማይነገርልኝ ብዙ ሊነገርልኝ ያልቻለ

ሽየውንለኖር እንጂ ሎንም በሰዴ ከተናገርኩማ ስንታለበሆ ከተናገር ስንታለ በሆ። በደርግ ዘመነ መንግሥት በእውነት የኢትዮጵያ ንጉሥ ነገሥት መንግሥት ቀዳማዊ ኃይለሥላሴን ይህ መአት ይመጣ ብለን ሳናስብ ወጣት ሽማግሌው እንደ ወጣትነቴ እኔም ከአዲስ አበባ ዩኒቨርሲቲ ወጣቶች ጋር ሰራዊቱንም በመደገፍ በከፍተኛ ደረጃ የተነሳሁት እኔ ነበርኩኝ። እንደገና ደግሞ የኃይለ ስላሴንም መንግስት ጉንፋን በሚል የጥንቱ ህመሜ የአምናውን ፊሎንዛ ይለቀኝ ነው መሰል ዘንድሮ እንደዋዛ ብዬ ያቀረብኳቸው ለ67 ዓመተ ምህረት 66 የካቲት ወር ነው አብዮቶ የፈነዳው ከስድስት ወር በኋላ 67 ዓመተ ምህረት የዘመን መለወጫ ያቀረብኳቸው ስራዎች ናቸው። ነገር ግን ደርግ ከተነሳ በኋላ ያለምንም ደም የኢትዮጵያ ተቅደም ያለው ክፉዎች ደርግን ከመንገዱ አስወጥተው እነኛን ኢትዮጵያ መቼም ልታገኛቸው የማትችል ታላላቅ የሀገሪቱን ሀብቶች በአንድ ቀን ምሽት ሲበሏቸው፣ በቃ ከደርግ ጋር ተለያየን። እፍፍ ያሉት ፍቅር ጭቅጭቅ አያጣም። መንቀዥቀዥሽ በዛ፣ ጠረጠርኩሽ። በጣም መጀመሪያ ጣፋጭ፣ ቆይተሽ መራራ መሆንሽ ነው መሰል በጣም ልቤ ፈራ። ክንዴን ጨብጠሽው በመላ በዘዴ ጉድ እንዳትሰሪኝ ጠረጠረሽ፣ ወደ ይላል። ከዛን ጊዜ በኋላ ደርግ ጋር ተለያየን። ደርግ መንግስት ጋር ከመጣላት በፊት ብዙ በሶማሊያ ጦርነት ብዙ አስተዋጽኦን አድርገሃል። ከዚያ ውስጥ ደናውኝ ባለቤት የሚለው ነው እና አው እሱ እናት ሀገራችን ኢትዮጵያ በሶማሌ ጦርነት በተወረረችበት ጊዜ ይሄን ዘፈን ብላክ ላይን በሚባለው ጥቁር አንበሳ በሚባለው በአንዴ ጋር ቦታው ላይ ከሰራዊቱ ጎን ቁሜ ነው የዘፈንኩት። የኢትዮጵያ ሰራዊት ለማሸነፍም ከፍተኛ ብርታትና ኃይል የሆነ ሙዚቃ ነው። ይሄ ሙዚቃ ደናዊ ውዷ ባለቤቴ፣ የልጆች እናት፣ እኔ ብሞት ለእኔ ማዘኑን ትተሽ ለቀሪ ልጆች ታሪክ ናብርሽ ብለው ቢጠይቁሽ አባታችን የታን ላገሩ ሲዋጋል ለደንበሩ ሞቷል። እድሜያቸው ከፍ ሲል ለአቅመ አዳም ሲደርሱ ገልሳሽ ነገር እነዚህን ዘፈኖችን እንደ አድሰህ እንደገና በአዲስ ቀርጸህ ለአድማጭ ጆሮ ማድረስ ሀሳብ የለህም? ትልቅ ሀሳብ አለኝ። የሚገርምሽ ነገር እንዳልኩሽ አሁን አምሳኛ አመትን ለማክበር እየተዘጋጀሁ ነው። ግን እንደማስበው እንደማልመው አልሆነም። ወገኖችንም ከጎኔ እንዲቆሙልኝ ብዙ ሙከራ አደርጋለሁ። ነገር ግን አመርቂ የሆነ መልስ ከወገኖቼ አላገኘሁም። ምክንያቱም እነኚህ ስራዎች ለትውልድና ለታሪክ መተላለፍ አለባቸው፣ ብዙ ገንዘብ የሚጠይቅ ነው። አሁንም ኢትዮጵያውያን ከጎኔ እንዲሰለፉልኝ በታላቅ አክብሮት እጠይቃለሁኝ። ምክንያቱም እኔ ለሕዝብ ነው የኖርኩት። እኔ ሀገሬን ያለሸፍጥ፣ ሕዝቤን ያለሸፍጥ ለሆዴ ስል አንድ ቀን ሀገሬንና ሕዝቤን ሽጭ ለውጭ አላቅም። በህዝቤና በሀገሬ የተነሳ ብዙ እጅግ ብዙ ጉዳት ደርሶብኛል። በጣም ብዙ በጣም ብዙ፣ በወያኔም በኢህአዴግም መንግስትም በደርግም እኔ በሰላም ኖርኩ የምለው ያውም እየተቃወምኩኝ፣ ያውም የኃይለ ሥላሴን ካቢኔ እየተናገርኩ በሰላም ኖርኩ የምለው በኃይለ ሥላሴ መንግስት ለሀገር እኮ ነው የኖር ነው ለሀገር እኮ ነው ስንቶች እኮ ለሀገር ነው እኮ አንገታቸው። እኔ እግዚአብሔር ይመስገን የአሜሪካን መንግስት ይዞኛል። ስንቶች እኮ በሀገሬ እኮ አንገታቸውን ደፍተዋል እኮ አዜብ ታደሰ። እኔም ብቻ ሳይሆን ብዙዎቹን ጎብኟቸው እስኪ። አንገታቸውን ደፍተዋል እኮ በጣም በጣም ሰርተው እንዳልሰሩ በጭራሽ በጣም አሳፋሪ ነው። እና ይከፋኛል በጣም ሳስበው ባለቤቴ በመድረክ የ50 ዓመት ሥራዎቹን ለማክበርና ሙዚቃዎቹን ለትውልድ ለማስተላለፍ የወገን እርዳታን የሚማጸነውና ተስፋን ያደረገው አንጋፋው አርቲስት አያሌው መስፍን ተዝቆ ከማያልቀው ታሪኩ ከብዙ በጥቂቱ ቢያጫውተኝም የተመደበልኝ ጊዜ አለቀና እዚህ ላይ ለማብቃት ተገደድኩ። አርቲስት አያሌው መስፍንን በዶቸ በለዲ ደብሊውስን በማመስገን ልሰናበት። አዜብ ታደሰነኝ። ጤና ይስጥልኝ።